የአሜሪካ ድምፅ ነው በ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችው የዛሬ ቅዳሜ ጥቅምት 26 2015 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መንግስትና የትግራይ ህዝቦች ነጻ አውጪ ኃይል ህወሓት በሳምንቱ አጋማሽ የሰላም ስምምነት ተፈራርመዋል። በመላ ዓለም የሚኖሩ ኢትዮጵያን ምላሽ ምን ይመስላል? አንዳንድ ኢትዮጵያዊ ሰላም ወዳድ ኢትዮጵያዊ ይሄ ድርድር ወደ ሰላም መምጣቱ የሁላችንም ደስታ ነው። መቼም እግዚአብሔር ልመናችን ሰምቶ የጦርነት መማታቸው ደስ ይለዋል። በጣም ደስ ይለኛል። ይሄ የጦርነት የሁላችንም ቤት አንኳኩቷል። ከተቀበልናቸው አስተያየቶች የቀነጨብ ነው በጥቂቱ ያሰማናችሁ። ይህንንና ሌሎች ኢትዮጵያን አፍሪካን እንዲሁም መላ ዓለምን የሚመለከቱ ጉዳዮች በምሽቱ ይደመጣሉ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች ሳስተናግዳችሁ የማመሸው ሀብታም ስዩም ነኝ። ስርጭቱን ንጉሡ ታምሬ ከስቱዲዮ ያቀናብርልናል። ቆንጅታየ የዕለቱ አርታኢ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። እንደምናመሻችሁ አድማጮች። የሰዓቱን ዜና የማሰማችሁ ስመኝሽ ቆየ ነኝ። የፌዴራል መንግስትና የህወሀት ወታደራዊ አመራሮች ከነገ ወዲያ ሰኞ በኬንያ ናይሮቢ እንደሚገናኙ ተገለጸ። በፌዴራል መንግስትና በህወሀት መካከል የተደረሰውን የሰላም ስምምነት ወደ መሬት ለማውረድ ተግባራዊ እንቅስቃሴዎች መጀመራቸውን የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን አዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላት ማብራሪያ በሰጡበት ወቅት መናገራቸው ተዘግቧል። በማብራሪያቸውም በስምምነቱ መሰረት የህወሀት ታጣቂዎች ትጥቅ በሚፈቱበት ሁኔታ ላይ ለመወያየት የሁለቱ ወታደራዊ አመራሮች የስልክ ልውውጥ ማድረጋቸውን ገልጸዋል። የሁለቱ ወታደራዊ አመራሮች ሰኞ ጥቅምት 28 ቀን 2015 ዓ ም በኬንያ ናይሮቢ እንደሚገናኙና ስምምነቱን ተግባራዊ ለማድረግ ውይይት እንደሚጀምሩ አምባሳደር ሬድዋን ተናግረዋል። የዲፕሎማቲክ ማህበረሰብ አባላቱ በበኩላቸው በተደረሰው የሰላም ስምምነት መደሰታቸውን ገልጸው ድጋፍ ለማድረግ ቃል መግባታቸውም ተገልጿል። በአፍሪካ እየጨመረ የመጣው የኢቦላ ወረርሽኝ ከአየር ንብረት ለውጥ ጋር እንደሚያያዝ የዓለም የጤና ባለሙያዎች አስታውቀዋል። እንደ አውሮፓውያን አቆጣጠር ከ2000 ዓመተ ምህረት ወዲህ 32 የኢቦላ ወረርሽኝ መከሰቱንና አስራ ዘጠኙ የታዩት ባለፉት አስርተ ዓመታት ውስጥ መሆኑን የዓለም ጤና ድርጅት አስታውቋል። በሽታዎቹን የሚያመጡ በርካታ ምክንያቶች እንዳሉ የገለጹት በጤና ድርጅቱ በኡጋንዳ ለተከሰተው የኢቦላ ወረርሽኝ የአፍሪካ ክስተት ስራ አስኪያጅ የሆኑት ፓትሪክ ኦቲም ኢቦላ በሰው ልጆች ምክንያት እንደሚባባስ አስረድተው፣ የህዝብ ብዛት እየጨመረ ሲሄድና ሰዎች የዱር አራዊት መኖሪያ አካባቢዎችን ጥሰው ሲገቡ በሰውና በእንስሳት መካከል የሚኖረው ንክኪ የሚጨምር በመሆኑ በሽታው ወደ ሰዎች እንዲዛመት ያደርጋል ብለዋል። በተጨማሪም የሙቀት መጠን መጨመርና የአየር ንብረት ለውጦች የኢቦላ ተሸካሚ ቫይረሶችን እንቅስቃሴና ዝውውር እንደሚያባብስም ኦቲም ገልጸዋል። በአሁኑ ወቅት ኢቦላ በዩጋንዳ ከተነሳበት የሙቤንዴ አውራ አውራጃ ተስፋፍቶ በሰባት ወረዳዎች ውስጥ የተዛመተ መሆኑን የዓለም ጤና ድርጅት ያስታወቀ ሲሆን እስካሁን ባለው መረጃ መሰረት 131 ሰዎች በቫይረሱ ሲያዙ 48ቱ ሕይወታቸው አልፏል። ማላዊ በሚገኘው ዴዛሌካ የስደተኞች መጠለያ ጣቢያ የሚገኙና ከምግብ ድልድል መዝገብ ላይ የተሰረዙ ስደተኞች ተቃውሟቸውን ለማሰማት የዓለም ምግብ ድርጅት መኪናን በቁጥጥር ስራ ውለዋል። የዓለም ምግብ ፕሮግራም በየካቲት ወር በቂ የገንዘብ ድጋፍ ባለመኖሩ ስድስት መቶ የሚጠጉ የስደተኛ ቤተሰቦች ራሳቸውን ችለዋል በሚል የምግብ ራሽን ከሚቀበሉ ሰዎች ዝርዝር ውስጥ አውጥቷቸው ነበር ነገር ግን በአብዛኛው ከዲሞክራቲክ ሪፐብሊክ ኮንጎ የተፈናቀሉት ሰዎች አሁን በምግብ እጦት እየተሰቃዩ መሆናቸውን ገልጸዋል። ተቃውሟቸውን የሚያሰሙት ስደተኞች ያለ ምግብ ድርጅትን መኪና እንደተቆጣጠሩ ሲሆን ለስብሰባ በመጠለያ ጣቢያው ውስጥ የነበሩ የድርጅቱ ሰራተኞች ወዲያው መውጣት አለመቻላቸው ተገልጿል። ሆኖም ከሰዓታት በኋላ ያለምንም ሁከት ሰራተኞቹ እንዲወጡ ተደርገዋል። መኪናውን የተቆጣጠሩ ስደተኞች መኪናውን የሚለቁት የምግብ ተቋሙ በድጋሚ በምግብ ድልድል ውስጥ የሚያስገባቸው ከሆነ ብቻ መሆኑን አስታውቀዋል። በዩክሬን እየተካሄደ ያለው አውዳሚ ጦርነት ሊቆም የሚችለው በውይይትና ዲፕሎማሲ ብቻ ሲሆን የጦር ሜዳ ድል ለሁለቱም ተዋጊ ወገኖች የማይቻል ነው ሲሉ በኔልሰን ማንዴላ የተመሰረቱት የቀድሞ የዓለም መሪዎች ቡድን አባላት ተናገሩ አረጋውያን በሚል ስያሜ የሚታወቀው ቡድን መልእክቱን ለዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ሲያስተላልፍ ከግጭቱ መውጫ መንገዶችን ማጤን እንዳለባቸው እንደነገሯቸው የቡድኑ ሊቀመንበር የሆኑት የቀድሞ የአየርላንድ ፕሬዚዳንት ሜሪ ሮቢንሰን ከአሶሴትድ ፕሬስ የስራ ኃላፊዎች ጋር ባደረጉት ውይይት ተናግረዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ሆነው ያገለገሉት ሮቢንሰን ሲያስረዱ በሁለቱም ወገኖች በኩል ወታደራዊ ትጥቅ ከመጨመር እና በዩክሬን ህዝብ ላይ የሚደርሰውን ውድመት ከማባባስ በተቃራኒ ይህ ሁኔታ መብቃት አለበት የሚለውን ሀሳብ ለማራመድ እንዴት ማቆም ይቻላል የሚለውን አስተሳሰብ የበለጠ ማበረታታት አለብን ብለዋል። ቀደም ሲል የተባበሩት መንግስታት የሰብአዊ መብቶች ኮሚሽን የነበሩት ዛይድ ረአድ አል ሁሴን በበኩላቸው ጦርነቱ ሊቆም የሚችለው በዲፕሎማሲና በድርድር ብቻ መሆኑን አጽንኦት ሰጥተው ይህ ማለት ግን ዩክሬን ያለምንም ምክንያት የራሽያ ጥቃት ሰለባ እንደመሆኗ ሉዓላዊነቷን አሳልፋ እንድትሰጥ መጠየቅ ማለት እንዳልሆነ ተናግረዋል። አክለውም የግጭቱን ልባት ሊሆን የሚችለው ሩሲያ ሌላ አቅጣጫ ሲሉ ከገለጹት እና ምናልባት ከሰሜን አትላንቲክ የጦር ቃል ኪዳን ኔቶ ወይም ከአባል ሀገራቱ ከአንዱ ሊሆን ከሚችል ሀገር መተማመኛ ስታገኝ ሊሆን እንደሚችል ፍንጭ ሰጥተዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የምዕራቡ ዓለም ወደ ድንበራቸው እየተጠጋ ነው ሲሉ ቅሬታቸውን ሲያሰሙ የቆዩ ሲሆን ላካሄዱት ወረራም እንደ ምክንያትነት ይጠቅሱታል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ። በ19 እና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ስርጭታችንን ነው በማዳመጥ ላይ የምትገኙ አድማጮቻችን ከአሜሪካ ድምፅ ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም አት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ ይደመጣሉ። ብዙዎች ተምረው በጣም ጥሩ ቦታ ከዶክተር አስተማሪ፣ ሎየር፣ ነርስ፣ ሶሻል ወርከር አፍርተናል። ያልተሳየ ነው። አንዳንድም ያመለጡን አሉ፣ ግን አብዛኛው ጥሩ ቦታ ደርሶ ከሁለት አስርት ዓመታት በላይ ኢትዮጵያውያንን ሲያግዝ የቆየው ወገን የተባለ የትውልደ ኢትዮጵያውያን ተቋም ከሰሞኑ በሰሜን አሜሪካ ልዩ ዝግጅት አድርጓል። ቀደም ብላችሁ የሰማችኋት ቀለም ወርቅ ማምን ጨምሮ የአዘጋጆቹን ሐሳብ ቆየት ብለን እናስደምጣችኋለን። አሁን ግን ለምሽቱ ወደያዝነው የመጀመሪያ መሰናዶ እንሻገር። በኦሮሚያ ክልል ምዕራብ ወለጋ ዞን ሸማቂዎች አንዳንድ ወረዳዎችና ከተሞችን ሰሞኑን እንደያዙ በአካባቢው ያሉ ምንጮች ለቪኦኤ ገልጸዋል። ባለሥልጣናቱ ሸኔ የሚሉትና በሽብርተኝነት የፈረጁት የኦሮሞ ነጻነት ጦር ቃል አቀባይ ታጣቂዎቻቸው አካባቢዎቹን መያዛቸውን ቢናገሩን ሁኔታውን ለማጣራት ከአካባቢው የመንግስት ባለስልጣናት እስከ ፌዴራል መንግስት ላለፉት ተከታታይ ቀናት ያደረግነው ጥረት አልተሳካም። ይህ በእንዲህ እንዳለ በንሻንጉል ጉሙዝ ክልል በባምባሲ ወረዳ ውስጥ በመንግስት ኃይሎችና በሸማቂዎች መካከል ውጊያ እየተካሄደ መሆኑ የተነገረ ሲሆን ከምሽቱ ሁለት ሰዓት እስከ ንጋት አስራ ሁለት ሰዓት የሚቆይ የሰዓት እላፊ ገደብም መጣሉን የወረዳው አስተዳዳሪ አቶ ጃፈር መርቅኒ ለአሜሪካ ድምፅ ገልጸዋል። ናኮር መልካ ዝርዝሩን ይዘዋል። በኦሮሚያ ክልል ምዕራብ ወለጋ ዞን መነሲቦ ወረዳ ውስጥ ነዋሪ መሆኗን በስልክ የተናገረች ስሟ እንዳይነገር የጠየቀች ወጣት የኦሮሞ ነጻነት ሰራዊት ስትል የገለጸቻቸው ሸማቂዎች ከመንግስት ኃይሎች ጋር ከተዋጉ በኋላ መንዲ ከተማ እንደያያዙ ተናግራለች። ንገዳ በከተማ ውስጥ ያልተቋረጠ ተኩስ ለተከታታይ ሁለት ቀናት ይሰማ ነበር። ሸማቂው በትናንትናው ዕለት ከተማውን መቆጣጠር ችሏል። በከተማ ውስጥ ህብረተሰቡ በተወሰነ መልኩም ቢሆን ይንቀሳቀሳል። ነገር ግን የድሮን ጥቃት ሊፈጸም ይችላል የሚል ስጋት አለው። ድምፁ አየር ላይ እንዳይውል የጠየቀ ሌላ የመንዲ ከተማ ነዋሪ የታጣቂዎቹ ቁጥር ከፍተኛ እንደነበርና ከተማይቱ ውስጥ የነበረው የመንግስት ኃይል መሸሹን ገልጸዋል። በሸማቂዎቹ የተገደሉም የተያዙም ወታደሮችና የወረዳው አመራርና አባላት እንዳሉም ተናግረዋል። ጥቃቱን የፈጸሙት ታጣቂዎች ፖሊስ ጣቢያን ጨምሮ በርካታ የመንግስት መስሪያ ቤቶችን እንዲሁም ከአንድ የግል ባንክ ውጭ ሌሎቹንና የኢትዮ ቴሌኮም ቢሮዎችን መዝረፋቸውን ገልጸዋል። በዚህ ዙሪያ ከኢትዮ ቴሌኮምም ሆነ ባንኮቹ የተሰጠ መግለጫ ለአሁኑ ባይኖርም ሰሞኑን የባንክ አገልግሎትን ጨምሮ ሌሎችም የመንግስትና ማህበራዊ እንቅስቃሴዎች መቆማቸውን የአካባቢው ነዋሪዎች ተናግረዋል። ሸማቂዎቹ ቂልጡ ካራ እና ለታሲቡ ወረዳዎችንም መቆጣጠራቸውን ከነዋሪዎች ሰምተናል የሚሉት የመንዲ ነዋሪዎች ቢጠቁሙም ከስፍራዎቹ በቀጥታ ለማጣራት ያደረግነው ጥረት አልተሳካም። የትራንስፖርት አገልግሎት ከነቀምቴ ወደ ሌሎች የምዕራብ ኦሮሚያ እና የቤኒሻንጉል ጉሙዝ ክልል አካባቢዎች ከዚህ ሳምንት ሰኞ ጀምሮ በመቋረጡ መቸገራቸውን የተናገሩ ሲሆን የቤኒሻንጉል ጉሙዝ በአምባሲ ወረዳ ውስጥ ከምሽቱ ሁለት ሰዓት እስከ ንጋት 12 ሰዓት የሚቆይ የእንቅስቃሴ ገደብ መጣሉን የወረዳው አስተዳዳሪ አቶ ጃፈር ምርቀኒ ለአሜሪካ ድምፅ ገልጸዋል። የሰዓት እላፊ ገደቡ የተጣለው ክልል ውስጥ በመንግስት ኃይሎችና በሸማቂዎች መካከል እየተካሄደ ነው የሚባለውን ውጊያ ተከትሎ እንደሆነ ቢሰማም የወረዳው አስተዳዳሪ ግን የምዕራብ ወለጋው ግጭት ወደ አካባቢያቸው እንዳይዛመት በማሰብ የተደረገ መሆኑን ተናግረዋል። አና መንስቡ ረት አሁ ሸኔ በመንስቡ ወረዳ ውስጥ በመንግስትና ሸኔ መካከል ግጭት ተፈጥሮ ነበር። ከዛ ጋር ተያይዞ እኛ ደግሞ ከነሱ ጋር ጎረቤት ስለሆንን ምናልባት ከዛ አምልጦ የሚመጣ ካለ ለሰላም ጥሩ ስላልሆነ በፍተሻ ላይ የሚሰሩ ጥብቅ ፍተሻ እንዲያደርጉ ብለን ነው የሰዓት እላፊ ገደቡን ያስቀመጥ ነው። ገደቡም የሚቆየው ከምሽቱ ሁለት ሰዓት እስከ ንጋቱ 12 ሰዓት ሲሆን በዚህ ሰዓት በሽተኛ አምቡላንስና የጸጥታ ኃይሎች ተሽከርካሪ መንቀሳቀስ ይችላል። ከዚያ ውጭ ሰዎችና ሌሎች ተሽከርካሪዎች መንቀሳቀስ አይችሉም። የኦሮሞ ነጻነት ጦር መሆናቸውን የሚናገሩት ባለስልጣናቱ ሸኔ የሚሏቸው አማጽያን ቃል አቀባይ አቶ ኦዳ ተርቢ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ አፋን ኦሮሞ ዝግጅት ክፍል ባልደረባ ጋር ባደረጉት የስልክ ቃለ ምልልስ ታጣቂዎቻቸው ሶስቱን ወረዳዎች መያዛቸውን የመንግስት መዋቅር ማፍረሳቸውን፣ የፖለቲካ እስረኞች ያሏቸውን ማስለቀቃቸውን ተናግረዋል። ኑቲ ኦፕሬሽኒ ይገጌ ስሌኒ ሁነ ስርንቻ ከን አኖተ መነሲቡ ጭልቱ ካራ ለተሲቡ ኬሰት ተርገመኒ አክ ጅረኒን ዲግኔራ እኛ በወሰድነው እርምጃ በመነስቡ ቅልቱ ካራ እና ለተሲቡ ውስጥ ያሉ የመንግስት መዋቅሮችን አፍርሰናል። የመንግስት ኃይሎችንም አባረናል። አብዛኛዎቹ ተያዙ። አብዛኛዎቹ ተገደሉ። ነገር ግን በአካባቢው የዘጋ ነው፣ መንገድ የለም። አካባቢውን ደግሞ ተቆጣጥረናል። በመንዲ ከተማ ውስጥ ታስረው የነበሩ ከመቶ በላይ የፖለቲካ እስረኞችንም አስለቀቀናል። ከዚያም በኋላ የአብያይል በምድር ሲከብደው በአየር ላይ የድሮን ጥቃት በመንዲ ፈጽሞ አካባቢውን ለመቆጣጠር ጥረት አድርገዋል ግን አልተሳካለትም አሁንም ቁጥጥራችን ስር ነው ሰላማዊ ሰዎች እንዳይጎዱ ጥንቃቄ እንደሚያደርጉ ኦዳ ተርቢ አመልክተዋል የሮ አማ አቁማ ሀሮሊሙ በከወት አደደ ቶኔ ድሩ በከመቀ ቶኔ ከነስ ከሱመት ፉፉ ቶኔ መቀቡ በአሁኑ ጊዜ ሀሮሊሙ ና ሌሎችንም አካባቢዎች እንደተቆጣጠር ናቸው ሁሉ አሁን የያዝናቸውን አካባቢዎች ይዘን በመቆየት አስተዳደር በመመስረት ህዝቡ ራሱን እንዲያስተዳድር ነው ሐሳባችን እንጂ ህዝቡ እንዲቸገር አንፈልግም። ያንንም ለመከላከል የምንችለውን ሁሉ እናደርጋለን። ብዙ ጊዜ ሰው ማስተዋል ያቃተው አንድ የኦፕሬሽን እቅድ ስናወጣ ቀዳሚው የህዝብ ደህንነት ነው። ህዝቡ ሊጎዳ የሚችል ከሆነ እቅዱ እዛው ይቆማል። ወደዚህ እርምጃ ስንገባም ህዝቡን ሊጎዱ ከሚችሉ ነገሮች እንዴት መከላከል እንዳለብን በማሰብ ነው። አሁን እርምጃውን ቀጥለናል። በመነሲቡ ወረዳ መንዲ ውስጥ ሰሞኑን ከሸማቂዎች ጋር ግጭት እንዳለ የምዕራብ ወለጋ ዞን ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ ደበላ ውላና ለቪኦኤ በስልክ የገለጹ ሲሆን የመንግስት ኃይሎች በተሰጣቸው ትእዛዝ መሠረት ሌላ ተጨማሪ ኃይል እስኪደርስላቸው ከአካባቢው ርቀው ሁኔታውን እየተከታተሉ መሆናቸውን ጠቅሰዋል። የዞኑ አስተዳዳሪ አቶ ሰለሞን እንዳሉ ስልክ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ዝግ ሲሆን የዞኑ ኮሚኒኬሽን ጽሕፈት ቤት ኃላፊ ወይዘሮ ለሊሴ ሽብሩ ደግሞ ስብሰባ ላይ መሆናቸውን እየተናገሩ በተደጋጋሚ ስልካቸውን ዘግተዋል። የኦሮሚያ ጸጥታና አስተዳደር ኃላፊ አቶ ከፍያለው ተፈራ እንዲሁም ምክትላቸው ጀነራል አበበ ገረሱ ስልካቸውን ሳያነሱልን የቀሩ ሲሆን የክልሉን መንግስት ኮሚኒኬሽን እንዲሁም የፖሊስ ኃላፊዎችን ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። በሌላ በኩል ባለፈው ሳምንት ውስጥ ከአሶሳ ከተማ ወደ ካማሺ ዞን በመለስተኛ የህዝብ ማመላለሻ እየተጓዙ የነበሩ የ አስራ ሁለተኛ ክፍል ተፈታኞች እና ሌሎች በአጠቃላይ 16 ሰዎች ምዕራብ ወለጋ ውስጥ በሚንቀሳቀሱ ታጣቂዎች መታገታቸውንና እስካሁን ስለ ሁኔታቸው ማወቅ እንዳልቻሉ ከተማሪዎቹ ቤተሰቦች መካከል ተናግረዋል። ልጃቸው በአምባሲና መንዲ መካከል በሚገኘው ቤንጓ በተባለ ስፍራ ባለፈው ሳምንት ሐሙስ ከጠዋቱ አራት ሰዓት ላይ መታገቱን የገለጹት ወይዘሮ ነጻነት በላይ እንዲህ ብለዋል። አሁን ሳምንቱ እየመጣ ነው። የተያዘው ባለፈው ሳምንት ሐሙስ ሲሆን ቀኑ አስራ ሰባት ነበር። አራት ሰዓት ላይ ነው የተያዘው። ልክ ዳቡስ የሚባል ወንዝን እንደተሻገሩ ነው የተያዙት። ከልጅ ውጪ ሌሎችም የአስራ ሁለተኛ ክፍል ፈተና ወስደው ከአሶሳ የሚመለሱ ተማሪዎች ነበሩም፣ ቁጥራቸውን አላውቅም እንጂ። የያዛቸው ደግሞ ጫካ ውስጥ ታጥቆ ያለ ኦነግ እንደሆነ የሰማሁት ከታገቱ ሰዎች መካከል ወደ አሶሳ ደውለው ከተናገሩ ሰዎች መካከል ያገቱን ሸማቂዎቹ ናቸው ብለው መናገራቸውን ነው። ወንድሙ የአስራ ሁለተኛ ክፍል ፈተና ጨርሶ ሲመለስ ቤንጓ ውስጥ መታገቱን የጠቀሰ ሌላ ነዋሪ ተከታዩን ብሏል። እንግዲህ ወንድሜ ካስ ሊፈጠር ነው ወደ ክልል ሄደ። እዛ ኢንትራሱን ከፈትነ ልክ እንደጨረሰ መኪናው በእጅባ ነበር የሚወጣው። ተማሪዎች እንግዲህ ኦልሬዲ ሰላሳ ስድስት ይሆናሉ፣ ባጠቃላይ ከህዝቡ ጋር ማለት ነው። ሰፋሪው እሱ አንዱ ብራዘር እና አንድ ስሟን አላውቅም። እሷ ከነልጇ ነው ከነባሏ ምናምን ከእነሱ ጋር ታዝታለች። ይህን ባሏ አላውቅም፣ አልደወሉም። የት ይደውላሉ? ቦታው እንግዲህ ቤንቧ የሚባል አካባቢ። የሸማቂዎቹ ዓለም አቀፍ ቃል አቀባይ አቶ ወዳ ተርቢ ለዚህ ክስ ምላሽ ሰጥተዋል። ዋን ከና መ ሲመራ ደጋ ጅራ ዱቢየ ከሲኬ ሴኑ ሌ ሰበበን ቀብኑ። ይህን ነገር ከእናንተ ነው የምንሰማው። እንዲህ አይነት ጉዳይ ውስጥ ለመግባትም ምክንያት የለንም። ሰላማዊ ሰዎችን በተለይ ተማሪዎችን ከመንገድ ላይ እግተን ምን እናደርግበታለን? ይህ ከእቅዳችን ጋር፣ ከዓላማችን ጋር ሄድም። ስርዓቱ በጦር ሜዳ ላይ በእኛ ሲሸነፍ በመደናገጥ የሐሰት ወሬ መንዛት ይጀምራል። ስርዓቱ የእኛን ትግል በመሰረተ ቢስ ወሬ የሚያፈርስ ይመስለዋል። ይህ ግን ውሸት ነው። እገታው ሊፈጸምም ላይፈጸምም ይችላል። የምናውቁ ጉዳይ የለም። በአጠቃላይ እጃችን በእገታ ውስጥ የለም። የቤኒሻንጉል ጉሙዝ ክልል የትምህርት ቢሮ ኃላፊ አቶ ቢኒያም መንገሻ መረጃ እንደሌላቸውና እንደሚያጣሩ ገልጸዋል። የክልሉ ጸጥታና የሰላም ግንባታ ቢሮ ምክትል ኃላፊ አቶ ሙሳ ሚድ ስራ ላይ መሆናቸውን ጠቅሰው ምላሽ ሊሰጡ እንደማይችሉ በስልክ ተናግረዋል። የክልሉ ኮሚኒኬሽን ጽህፈት ቤትም የጸጥታ አካል ካልሆነ በስተቀር በዚህ ዙሪያ ምላሽ ሊሰጥ እንደማይችል አስታውቀዋል። ከምዕራብ ወለጋ ዞንና ኦሮሚያ ክልል ባለስልጣናት ላለፉት አራት ቀናት ለማጣራት ያደረግነው ጥረት አልተሳካም። ነገር ግን የምዕራብ ወለጋ አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ደበላ ኡላ ና ሰዎች በዞኑ ውስጥ ስለመታገታቸው መረጃ እንደደረሳቸው በመጥቀስ ለማረጋገጥ ግን በአካባቢ ያለው የጸጥታ ሁኔታ አስቸጋሪ መሆኑን ከትናንት በስቲያ ረቡዕ ምላሽ ሰጥተው ነበር። ላለፉት ሁለት ቀናት ግን ለተጨማሪ መረጃና ማብራሪያ ፈልገናቸው ስልክ ሳያነሱ ቀርተዋል። የፌዴራሉ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ደስሳ በበኩላቸው ስለተባለው እገታ እንደማያውቁ በመጥቀስ ያገቷቸውን አካላት ጠይቁ በማለት ለሰጡት ምላሽ ሸማቂዎችን ጠይቀን ማንንም አላገትንም ሲሉ መመለሳቸውን ጠቅሰን ላነሳንላቸው ጥያቄ እነሱ ካላገቱ እገታው አልተፈጸመም ማለት ነው ሲሉ አጠር ያለ ምላሽ ሰጥተዋል። በሌላ በኩል የትምህርት ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ኃላፊ ወይዘሮ አመለወርቅ ዝጌል ያሉበት ሁኔታ በስልክ ለማውራት ምቹ አለመሆኑን ጠቅሰው ከዚያም በኋላ ደጋግመን ስንደውልላቸው ስልካቸውን አላነሱልንም። ባለፈው 2014 ዓ ም ሚያዚያ ወር ውስጥ የታገቱ ሶስቱ የቤኒሻንጉል ጉሙዝ ክልል ካማሺ ዞን ማረሚያ ቤት መኮንኖች እስካሁን አለመመለሳቸውን የካማሺ ዞን ኮሚኒኬሽን መምሪያ አስታውቋል። በምዕራብ ኦሮሚያ ውስጥም ላለፉት አራት ዓመታት በሸማቂዎችና መንግስት ኃይሎች መካከል ሲደረግ የነበረው ውጊያ የአካባቢውን ነዋሪዎች የሰላም እጦት ውስጥ መጣሉንና በርካታ ንጹሐን ዜጎች መገደላቸውን እንዲሁም በመቶ ሺዎች የሚቆጠሩ ሰዎችን ከቀያቸው ማፈናቀሉን ስንዘግብ መቆየታችን ይታወሳል። በሰሜን ኢትዮጵያ በመንግስትና በህወሓት መካከል ላለፉት ሁለት ዓመታት ሲካሄድ የነበረው ደም አፋሳሽና አውዳሚ ጦርነት ከትናንት ወዲያ በሁለቱ አካላት የሰላም ድርድር እንዲቆም ስምምነት ላይ መደረሱን ተከትሎ በኦሮሚያ እና ሌሎችም አካባቢዎች ውስጥ ከሚንቀሳቀሱ ታጣቂዎች ጋር ተመሳሳይ የሰላም ድርድርና ስምምነት እንዲደረግ ከነዋሪዎችና ከተለያዩ አካላት ጥሪ እየቀረበ ቢሆንም እስካሁን ከሁለቱ ወገኖች የተሰማ ነገር የለም። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮርን ለቀደመው ዘገባ በእጅጉ እናመሰግናለን። በመቀጠል ደግሞ ወደ እንግሊዝ ሀገር እናቀናለን። የኢትዮጵያ ዩኬ ኢንቨስትመንት ጉባኤ ከሰሞኑ ተካሂደዋል። ለንደን በሚገኘው የኢትዮጵያ ኤምባሲ አዘጋጅነት ተካሂደው የኢትዮጵያና የዩናይትድ ኪንግደም ኢንቨስትመንት ጉባኤ የሁለቱን ሀገሮች የንግድ ትብብር እንደሚያጠናክርም ተገልጿል። ኢትዮጵያውያን ነጋዴዎችና የዩኬ ባለሀብቶችን ያገናኘው ጉባኤ በዓለም አቀፍ ነጋዴዎች የኢንቨስትመንት ጥሪም ተላልፎበታል። ዝርዝሩም የለንደኑ ዘጋቢያችን አስተዋይ መለስ አዘጋጅቶታል። ትናንት ለንደን በሚገኘው የኢትዮጵያ ኤምባሲ የተካሄደው የኢትዮጵያና የዩናይትድ ኪንግደም የኢንቨስትመንት ጉባኤ የመንግስትና የንግድ ዘርፍ እንዲሁም የንግድ ለንግድ ትብብሮችን በማጠናከር ወደ ውጭ የሚላኩ የኢትዮጵያ ምርቶችን ተደራሽነት ለማስፋት አልሟል። የንግድ ኢንቨስትመንትን በስፋት በማስተዋወቅ ተጨማሪ ባለሀብቶች ወደ ኢትዮጵያ እንዲገቡ በስፋት እየሰራ መሆኑን የሚናገረው የኢትዮጵያ መንግስት ለባለሀብቶች ምቹ ሁኔታን ለመፍጠር በተለያዩ የሀገሪቱ ክፍሎች በበርካታ ዘርፎች ላይ አገልግሎት መስጠት የሚችሉ የኢንዱስትሪ ፓርኮችንና መሰረተ ልማቶችንም በብዙ ሚሊዮን ዶላር ወጪ በበቂ ሁኔታ ማዘጋጀቱን አመልክቷል። የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስትር ገብረ መስቀል ጫላ ለአሜሪካ ድምፅ በሰጡት አስተያየት መንግስት ከመሰረተ ልማቱ በተጨማሪ የተለያዩ የማበረታቻ ስርዓቶችን ዘርግቷል ብለዋል። የተለያዩ የማበረታቻ ስርዓቶችም ኢትዮጵያ ያላት የታክስ ሆሊዳ የሚባል አለ፣ ከቀረጥ ነጻ የሚገቡ እቃዎች አሉ። እነዚህን በሙሉ የማመቻቸት ስራ ቀደም ሲል ያለቀን። ስለዚህ የዩኬ ባለሀብቶችም ሌሎች የአውሮፓ ባለሀብቶችም መቶ እኛ ጋር ለማምረት ለመሸጥ ለመሸጥም፣ ኢትዮጵያ በጣም ሰፊ የአገር ውስጥ ገበያ የአካባቢ ገበያ ያላት ትልቅ ሀገር ናት። በማደግ ላይ ያለ ኢኮኖሚ ያላት ሀገር ስለሆነች የውጭ ባለሀብቶችን ከሌላው ሀገር በተለየ ሁኔታ ማበረታቻው ትንስሰታል ለማስገባት የኢንቨስትመንት ህጉ በስፋት የሚፈቅድበት ሁኔታ አለ። በውጭ ንግድ ሚዛን ዩኬ ከኢትዮጵያ የምትበልጥ በመሆኑ የሀገር ውስጥ ምርቶችን በአይነትና በጥራት በመጨመር እንዲሁም የውጭ ተቀባይ ደንበኞችን በማስፋት ሚዛኑን እንዲመጣጠን እየሰራን ነው ሲሉም ስለ ኢትዮጵያ ዓለም አቀፍ የንግድ እንቅስቃሴ ተናግረዋል። ኢትዮጵያ ውስጥ በኢንቨስትመንት ከተሰማሩ ዓለም አቀፍ ኩባንያዎች መካከል በጉባኤው ላይ የተገኙት ለስራችን እንቅፋት ሆኖብናል ያሉትን ጥያቄ አቅርበዋል። በዚህም የውጭ ምንዛሬ እጥረት፣ የጉምሩክ እጅግ ኋላቀር የሆነ አሰራር እና በአንዳንድ ቁልፍ ቦታዎች ላይ ያሉ ባለሙያዎች ሰራተኞች ኃላፊነታቸውን በአግባቡ ለመወጣት ቀዳሚዎቹ ናቸው ብለዋል። ሀገሪቱ ውስጥ ያላቸውን ኢንቨስትመንት ለማስፋት ለተጨማሪ በርካታ ኢትዮጵያውያን የስራ ዕድል ለመፍጠር እንዲሁም ምርቶቻቸውን ለኢትዮጵያ ገበያ ለማቅረብ እቅድ ያላቸው በመሆኑ ችግሮቹ በተቻለ ፍጥነት እንዲፈቱላቸውም ጠይቀዋል። ለተነሱት ችግሮች በተለይ የውጭ ምንዛሪን በተመለከተ የአሜሪካ ድምፅ ለንግድና ቀጠናዊ ትስስር ሚኒስትር ገብረ መስቀል ጫላ ላቀረበላቸው ጥያቄ የሚከተለውን ምላሽ ሰጥተዋል። ይሄ እንግዲህ ፈጣን እድገት በሚያሳዩ ሀገራት ታሪክ ሲከሰትም እንደዚህ አይነት ነገሮች ይከሰታሉ። መጠነኛ የሆነ ኢንፍሌሽን፣ የውጭ ምንዛሬ እጥረት፣ እነዚህ ተግዳሮቶች ይከሰታሉ። ለምንድን ነው የሚሆነው? ፐብሊክ ኢንቨስትመንት ከፍተኛ ነው። በምንገነባበት ጊዜ ካፒታል ጉድስ ከውጭ ነው የሚገቡት። ይሄ በመንግስት ነው የሚገባው፣ በሀርድ ከረንሲ ነው የሚገባው። ስለዚህ ከአምና ጥር አካባቢ ጀምሮ የዶላር ሼር ለግሉ ባለ ሀብት የሚሄደው በተወሰነ ደረጃ ቀንሷል። ሰላሳ ሰባ ሆኗል። ይህ ሰላሳ ሰባ በመሆኑ የግሉ ባለ ሀብቶች ለጥሬ ለጥሬ እቃ ግዢ እንደዚሁም ደግሞ ለስፔር ፓርት እጥረት ያጋጥመናል እያሉ ቅሬታ ሲያስነሱ ነበር። እንግዲህ ያው እድገት እያመጣ ያለው ለውጥ ነው እንጂ እኛ በኤክስፖርት ያነሰ ኤክስፖርት እያደረግን እያገኘን ስለሆነ አይደለም። ግን ከፍተኛ የሆነ ቅድም እንዳልኩት እድገቱን ለማስቀጠል መንግስት ቅድሜያ ስለሰጠ ነው። ግን ይሄ ዘላቂ ችግር አይሆንም። በዛ ደረጃ ቢያውጥሩ ነው የምል በተለይ የውጭ ኢንቨስተሮች፣ የሀገር ውስጥ ኢንቨስተሮች ትልቅ ችግር መሆን የለባቸው። ምክንያቱም ሀገራቸው ነው ገንዘባቸው በዶላር ቢሸጡም ገንዘባቸው በሎካል ከረንሲ ተመንዝረው ይሰጣቸዋል። ግን የውጭ ባለሀብቶች ያው ገንዘብን ፍለጋ ስለሚመጡ ያንን ሁል ጊዜ እንደዛ አድርጎ ለረጅም ጊዜ መቆየት ለመንግስትም አስቸጋሪ ስለሆን በቀጣይ አጥንቶ ብሔራዊ ባንክ የሚያወጣው ፖሊሲ የሚስተካከል ነው እንጂ ቋሚ ፖሊሲ ሆኖ የሚቀጥል አይደለም ማለት ነው። በዩኬ የቆዳ ምርትና ንግድ ውስጥ ለሁለት መቶ ዓመታት የቆየው ፒታርድስ ኩባንያ ዋና ስራ ረጅ ሃንኪ ድርጅታቸው ቆዳና የቆዳ ውጤቶችን ለ120 ዓመታት ያክል ከኢትዮጵያ ሲገዛ እንደቆየና ካለፈው 10 ዓመት ወዲህ ደግሞ አራት ፋብሪካዎችን በማቋቋም ለአንድ ሺህ ኢትዮጵያውያን የስራ እድል መፍጠሩን ጠቁመው ኢትዮጵያ ውስጥ ለውጭ ባለሀብቶች ያስቸግራል ያሉትን እንዲህ ነግረውኛል። ኢትዮጵያ ውስጥ ያለው ቢሮክራሲ የተወሳሰበ መሆኑ እርግጥ ነው። የውጭ ባለሀብት ከሆንክ ባህሉንና አሰራሩን በቀላሉ አትረዳውም። ህዝቡ ደግሞ በራሱ እጅግ የሚኮራ ህዝብ ነው፣ የተለየ የራሱ የሆነ ነገር ያለው ነው። ነገር ግን ለምሳሌ ቢሮክራሲውን ከቻይና ጋር ብናነጻጽረው የቻይና ቢሮክራሲም እጅግ የተወሳሰበ ነው። አየህ፣ ይህ ሁሉም ጋር ያለ ነው። ለዚህ መፍትሄው ሀገሩንና ህጉን የሚያውቁ የአካባቢው ሰዎችን ማግኘት ነው። ሰዎች ታዲያ በምንም አይነት ህግ መጣስ የለባቸውም። ይህንን ካደረክ ቢሮክራሲው ይቀላል። ሆኖም ለሁሉም ነገር በቂ ጊዜ መስጠት አለብህ። ለንደን ወይም አሜሪካ በአንድ ጊዜ እንደምታደርገው ላድርግ ማለት አይቻልም። መታገስ ያስፈልጋል ብለዋል ሬጅ ሃንኪ። ሬጅ ሃንኪ ኢትዮጵያ ውስጥ ኢንቨስት ማድረግ ለሚፈልጉ ባለሀብቶችም የሚከተለውን መልእክት አስተላልፈዋል። ለማንኛውም ኢንቨስተር የመጀመሪያ ፈተና የሚሆነው ከኢትዮጵያ ጋር የሚኖረው መስተዋደድ ነው። ከኢትዮጵያ ጋር የሚኖረው መዋደድ የረጅም ጊዜ ነው የሚሆነው። ኢትዮጵያ ሄደህ በአመቱ የተወሰነ ገንዘብ ሰርተ ለመመለስ ካሰብክ ጊዜህን አታባክን። ፕሮጀክትህ ይህ መሆን የለበትም። በቅድሚያ ሀገሪቱ የሚያስፈልጋትን ማወቅ አለብህ። ከዛ ከአንተ የመካከለኛና የረጅም ጊዜ ግብ ጋር አብሮ መሄዱን ማረጋገጥ አለብህ። ይህ ከሆነ ኢትዮጵያ ውስጥ ስኬታማ ትሆናለህ። ሀገሪቱ የምትፈልገው አምራች፣ የግብርና፣ የማዕድን ኢንዱስትሪዎችን ነው። የሚፈልጉት የምር ለዜጎቻቸው የሥራ ዕድል የሚፈጥሩና ለአካባቢው ነዋሪዎችና ምርቶች እሴት የሚጨምሩ ፕሮጀክቶችን ነው በዚህ አካባቢ የምትንቀሳቀስ ከሆነ የተለያዩ ማበረታቻዎች አሉ። ነገር ግን ኢንቨስት ማድረግ ያለብህ ለግብር ቅነሳ ወይ ለሌላ ድጋፍ አይደለም፣ ለድርጅትህ ትክክለኛ የኢንቨስትመንት አማራጭ መሆኑን ስታምንበት ብቻ ነው ይላሉ። በጉባኤው ላይ ኢትዮጵያን ወክለው በመጡ የመንግስት ባለስልጣናትና ባለሙያዎች በግብርና ጤና እንስሳትና የእንስሳት ተዋጽኦ በማዕድን ሀብት በምርት ኢንዱስትሪና በተሰናዳው የምጣኔ ሀብት ማሻሻያ ላይ ገለጻ ተደርጓል። የኢትዮጵያን መንግስት ኢትዮጵያውያን ነጋዴዎችንና የዩናይትድ ኪንግደም ባለሀብቶችን ያገናኘው ጉባኤ የዩኬ መዋዕለ ንዋይ መዳቢዎች በኢትዮጵያ ያላቸውን ተሳትፎ በማሳደግ በአሁኑ ጊዜ በኢትዮጵያ እየሰሩ ያሉ ባለሀብቶችን ችግሮች በመፍታት የሁለቱን አገራት የኢኮኖሚ ትስስር በማጠናከር የውጭ ንግድ ምርቶችን በጥራትና በብዛት ለማምረት የሚያስችል አመቺ ሁኔታ ይፈጠርበታል ተብሎ ይታመናል። ለአሜሪካ ድምፅ አስተዋይ መለሰ ከለንደን። በመጪው ማክሰኞው ጥቅምት 26 ለሚካሄደው የዩናይትድ ስቴትስ ምክር ቤትና አካባቢው ምርጫ የሚወዳደሩ ተፎካካሪዎች የምረጡኝ ዘመቻቸውን ሲያካሂዱ ቆይተዋል። ከእነዚህ መካከል በቨርጂኒያ ክፍለ ግዛት የሚገኙትን አርሊንግተን፣ አሌግዛንድሪያ እና ደቡባዊውን የፌርፋክስ አካባቢ ወክሎ በገለልተኝነት የሚወዳደረው ትውልደ ኢትዮጵያዊው አሜሪካዊ ቴዲ ፍቅሬ አንዱ ነው። በውዝ አለንንም በመሰሉ ትልልቅ ኩባንያዎች ውስጥ በቴክኖሎጂ ባለሙያነት ያገለገለው ቴዲ ከሰባት ዓመታት በፊት ሥራውን በማጣቱ ለሁለት ዓመት ተኩል በጎዳና ላይ ለመኖር ተገዶ የነበረ ሲሆን ያ ወቅት በሰዎች ላይ የሚደርሰውን ኢፍትሃዊነት እንዲመለከትና ለምክር ቤት ምርጫ እንዲወዳደር እንደገፋፈውም ገልጸዋል። ቴዲን ያነጋገረችው ስመኝሽ ቆይናት ቆይታቸው በመቀጠል ይሰማል። በዚህ ወቅት ለዩናይትድ ስቴትስ የምክር ቤት አባልነት ለመወዳደር ምን አነሳሳህ? ኢትዮጵያ ላይ ተጽዕኖ የሚያሳድሩ የውጭ ጉዳይ ፖሊሲዎችን እከታተል ነበረ። ፍላጎቴ ወደ አሜሪካ ፖለቲካ መቀየር የጀመረው ግን በጎርጎዝያኑ በ2008 ዓ ም ነው። የአሜሪካ የውጭ ጉዳይ ፖሊሲ በኦባማ የተሻለ ይሆናል ብዬ አስብ ስለነበረ ኢትዮጵያኖች ለኦባማ የሚል ቡድን ተቀላቅዬ ከምርጫ ዘመቻው ውጭም ብዙ ተሳትፎ አደርግ ነበረ። ነገር ግን በ2015 ለሁለት ዓመታት ጎዳና ላይ ስወጣ ሁሉ ነገር ተቀየረ። ሕይወትን ሙሉ በሙሉ በሌላ ገጽታ አየዋት። በሰዎች ሥቃይ፣ ኢፍትሐዊነት ምንም ድንበር እንደሌለው ተረዳሁ። ስለዚህ ከታማኝ ዲሞክራት ደጋፊዎች ወደ ገለልተኝነት ተቀየርኩ። ለዚያ ነው አሁንም ገለልተኛ ሁኝ የምወዳደረው። ፖለቲካ እጅግ ከፋፋይና ሰዎች በማንነታቸውና በአስተሳሰባቸው ምክንያት እርስ በርስ እንዲጋጩ በማድረግ የሚከፋፍል ሆኖ ነው የሚታየኝ። ነገር ግን የእውነት ፍትሕን ለማምጣት በአሜሪካም ሆነ በዓለም ዙሪያ የሚገኙ በቢሊዮን የሚቆጠሩ ሰዎችን ሕይወት ለማሻሻል የምንፈልግ ከሆነ መከፋፈል ማቆምና አንድ መሆን መቻል አለብን። እንግዲህ በጣም ከፍተኛ ትምህርት የተማርክ የአይቲ ባለሙያ ነህ፣ ግዙፍ ተቋማት ውስጥም ሰርተሃል እና እንዴት ጎዳና ላይ ልትወድቅ ቻልክ? የአማካሪነት ስራ በወቅቱ አስተማማኝ ወይንም ዋስትና ያለው አልነበረም። የምሰራበት የነበረው ፕሮጀክት ሲያልቅ ከስራ ወጣው በኋላ የራሴን ንግድ ለመጀመር ሞክሬ ሳይሳካልኝ ቀረ። እዚ ሀገር ስራ ሽን አጣሽ በአጭር ጊዜ ውስጥ መተካት ካልቻልሽ ትልቅ ቀውስ ውስጥ ትገቢያለሽ። እኔም ላይ የተፈጠረ ያው ነው። በእርግጥ አሁን በእግዚአብሔር እርዳታ ጎዳና ላይ አይደለውም። እንደውም ከሰባት ዓመት በፊት ከማገኘው የበለጠ ትልቅ ገንዘብ ይከፈለኛል። ቅድም በጣም አክራሪ ዲሞክራት እንደነበር ጠቅሰሃል። ዲሞክራትና ሪፐብሊካን ፓርቲዎች ደግሞ በርካታ ደጋፊ ያላቸው ግዙፍ የፖለቲካ ፓርቲዎች ናቸው። አሁን አንተ በገለልተኝነት ለመወዳደር ስትነሳ ልዩነቱ ምንድን ነው? ምን አይነት የተለየ የፖለቲካ አማራጭ ነ ይዘ የተነሳኸው? ለእኔ ሁሉም ነገር የሚነሳው ጎዳና ላይ ከነበርኩበት ጊዜ ነው። የዛኔ ነው ሁለቱ ፓርቲዎች ልክ እንደ ጎሳ መሆናቸውን የተረዳው። ኢፍታዊነትን፣ ሰብአዊ መብትን፣ እኩልነትንና መልካምነትን በጎሳ አይን ስንመለከተው ኢፍታዊነትን አቅም እየሰጠነው ነው። ምክንያቱም ያለመታደል ሆኖ ዲሞክራት መሆን ማለት ሪፐብሊካንን ማራከስ፣ ሪፐብሊካን ስትሆኝ ደግሞ ዲሞክራትን ማራከስ ወይንም ማጥላላት ሆኗል። አሁን በአሜሪካ ያለው የፖለቲካ ኢንዱስትሪ ሰዎችን እነሱና እኛ በሚል በመከፋፈል ላይ የተመሠረተ ነው። ነገር ግን ዲሞክራትም ሪፐብሊካንም ገለልተኛም ሆነ አረንጓዴ ፓርቲ የትኑ ምሁኚ ሁላችንም የሚቀጥለውን ቢል ወይንም ክፍያ ለማሟላት እየታገልን ነው። የብዙ አሜሪካኖች ሕይወት ይሄ ነው። በቢል ጌትስ፣ ቤዞስ ወይንም ዛከንበርግ ስም የምንጠራ ካልሆነ በስተቀር ከታች ያለው ዘጠና ከመቶ የሚሆነውን ማኅበረሰባችን ውስጥ ነን። ተቀማጭ ገንዘብ የለንም፣ የክፍያ ቀናችንን እየጠበቅን የምንኖረው ያ ነው። ከፓርቲ ደጋፊነቱ ጥቼ ገለልተኛ እንድሆንና ሰውነታችን ላይ እንዳተኩር ያደረገኝ። አሜሪካም ኢትዮጵያም፣ ሁሉም ሀገር የሚያስፈልገው ይሄው ነው። ራሳችንን በልዩነት መነጽር ውስጥ ስንመለከት በዚህ ዓለም ላይ በርካቶችን በድህነት አረንቋ ውስጥ የከተተው ስርዓትን እያጠናከርን እንሄዳለን። ግን እነዚህ ሁለት ግዙፍ ፓርቲዎች ለረጅም ዘመናት የኖሩ ስር መሰረት ያላቸው ተቋማት ናቸው። በዛ ላይ ትልልቅ የገንዘብ ምንጭ አላቸው። አንተ ደግሞ የኮርፖሬት ገንዘብ እንደማትወስድ ገልጸሃል። በዚህ መልኩ ገለልተኛ ሆኖ ከግዙፍ ፓርቲዎች ጋር መወዳደር አይከብድም? በጣም ይከብዳል። እንደውም የማይቻል ይመስላል። ነገር ግን አሁን ባለንበት ወቅት ያለው ስርዓት ለእኛ እየጠቀመን አይደለም። የባይደን ተቀባይነት ከ40 ከመቶ ያነሰ ነው። የምክር ቤቱ ደግሞ ከ20 በመቶ ያነሰ ነው። ስለዚህ እየመራ ያለው መንግሥት ሕዝቡ የማይስማማበትና ተቀባይነት የሌለው ነው። የኖርንበት የዲሞክራትና የሪፐብሊካን አካሄድ ከዚህ በኋላ የማያዋጣን ከሆነ ደግሞ የሆነ ነገር ማድረግ አለብን እያልኩ ነው። እንግዲህ ያለመታደል ሆኖ አሁን ያለንበት ጊዜ በዓለም ዙሪያ እጅግ ፈታኝ ጊዜ ነው። የዩክሬን ጦርነት እያሳደረ ያለው ተጽዕኖ አለ። ኮቪድ-19፣ ድርቅ፣ የአየር ንብረት ለውጥ ብዙ ተጽዕኖች እያደረሱ ነው። በዚህ ዙሪያ የአሜሪካ መንግስት ያለውን አቋም በተለይ ደግሞ ከውጭ ፖሊሲው ጋር ተያይዞ እንዴት ታየዋለህ? እኛ አሜሪካኖች የዓለም ፖሊስ መሆን ማቆም አለብን ዲሲ ስቴጂ በየጎዳናው የሚያድረው ቤት አልባ ብዛት አስደንጋጭ ነው። የሚያሳዝነው አብዛኞቹ ቤት አልባዎች በውትድርና ያገለገሉ ናቸው። ከ ሃምሳ ዓመታት በላይ የማያቋርጥ ጦርነት ውስጥ ገብተናል። ቢሊዮን የሚቆጠር ገንዘብ ለዩክሬን አይጠቅምም። የሚጠቀሙት አንዳንድ ተቋማት ናቸው። ለአሜሪካን ሰራተኞች፣ አነስተኛ ተቋማት ወይንም የተማሪዎችን ዕዳ ለመሰረት ሲሆን ግን ገንዘብ የለም። ስለዚህ በሌሎች ሀገሮች ጉዳይ ጣልቃ መግባት ማቆም አለብን። ዓላማችን የዲሞክራሲን ማስፋፋት ከሆነ መጀመሪያ እዚህ አሜሪካ ውስጥ ዲሞክራሲን ተግባራዊ በማድረግ እንጀምር። ቅድም እንዳልከው የዲሞክራትና የሪፐብሊካን ደጋፊዎች ይበልጥ ወደ ጥግ እየሄዱ ልዩነታቸው እየሰፋ ነው። ይበልጥ የአክራሪነት አካሄድ ነው የሚታየው። እና አሜሪካኖችን ሀሳባቸውን ማስቀየርና እንዳንተ ገለልተኛ አቋም መያዝ እንዲችሉ ማድረግ ቀላል ነው? አልከበደህም? በጣም ከባድ ነው። ግን ደግሞ በአንድ ምክንያት የሚቻል ነው። ብዙ አሜሪካኖች እነዚህ ሁለቱ ፓርቲዎች አቋማቸውን እንደማያንጸባርቁ ስለሚያምኑ ገለልተኛ መሆን ጀምረዋል። ስለዚህ እኔ በመገፋፋት ፋንታ አብሮነትን፣ በጎሰኝነት ፋንታ አንድ የመሆን መልእክትን ማስተላለፍ ከቻልኩ ይሳካልኛል። ስለ ዘረኝነት፣ ስለ ኢኮኖሚ ፍትሐዊነትና ሌሎች ጉዳዮች ስናወራ እኛ እያልን እንዴት አብረን ችግሩን እንቅረፍ እያልን ካወራን ሰዎችን መሳብ ይቻላል። ለዚያም ነው ብቻዬን 1500 ፊርማ በስድስት ሳምንት ውስጥ ማሰባሰብና ለተወዳዳሪነት ማቅረብ የቻልኩት ለእኔ ዋናው ስኬት ይህም መልእክት ማስተላለፍ መቻሌ ነው። እንግዲህ ምርጫው በህዳር ወር ነው የሚካሄደው። እስከዛ ጥቂት ወራቶች አሉ። በዚህ ጊዜ ውስጥ የምርጫ ዘመቻው ምን አይነት መልክ ይኖረዋል? እስካሁን ያተኮርኩት ፊርማ ማሰባሰቡ ላይ ስለነበረ አንድ በአንድ ሰዎችን ማግኘትና ማናገር ላይ ነበረ የምሰራው። አሁን ደግሞ ያንን ለማስፋት የተለያዩ አካላትና ቡድኖችን ለማግኘት ከእነሱ ጋር ግንኙነትን ለማጠናከር እየሰራው ነው። በቀጣይ ደግሞ ዘመቻይን ከሚደግፉና አቀንቃይ ከሚሆኑ ድርጅቶች ጋር አብሬ ይሰራሉ። ግድላክ ከአሜሪካ ድምፅ የሚተላለፍላችሁ የቅዳሜ ምሽት ስርጭታችን ይቀጥላል። ወደ ቀጣዩ መሰናዶ ከመሻገራችን በፊት ግን የሙዚቃ አፍታ እንውሰድ። ከዘመናዊ ሽሬዎቹ የአስቴር አወቀ ሙዚቃዎች መካከል ቀጣዩን ተጋበዙልን። በ19 በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት አድማጮቻችን። እያስተናገድኳችሁ የሚገኘው ሀብታሙ ስዩም ነኝ። በኢትዮጵያ መንግሥትና በህዋት መካከል በዚህ ሳምንት ደቡብ አፍሪካ ላይ የተደረሰውን የሰላም ስምምነት በተመለከተ ዘጋቢዎቻችን ከሀገር ውስጥና ከውጭ አጠናቀሯቸውን የህዝብ አስተያየቶች ባለፉት ቀናት ስናሰማችሁ ቆይተናል። ዛሬ ከመቀሌ እንጀምራለን። ዘጋቢያችን ሙልጌታ አጽባ የነዋሪዎችን አስተያየት እንደሚከተለው አሰባስበዋል። በመቀለ ከተማ አስተያየት ከሰጡኝ መካከል አንዱ አቶ ሰሎሞን ለማ ይባላሉ። ጦርነት የታወቀ ነው። አገር ያጠፋል፣ ሰው ይበላል። ስለዚህ ከመጀመሪያም ጀምሮም እንደ አንድ ትግራዋይ አቋሜ አብዛኛው የትግራይ ህዝብ አቋምም ጦርነት አልነበረም። ይህ ጦርነት ተገደን የገባንበት ነው እንጂ በሰላም አለቆ ፍላጎታችን ነው። ወደ ነበረበት ሰላም መመለስ ካለበት አጠቃላይ ፍትህ፣ ማህበራዊ ፍትህ ማግኘት አለበት። ሰው ጉዳት የደረሰበት መካስ አለበት። በአጠቃላይ በትግራይ ህዝብና በአጠቃላይ እንደ ትግራይ የደረሰው ጉዳት መካስ አለበት። ትጥቅ መፈታት ካለበት ወደ ውጊያ የተገባው ሰላም ስለ የለ ነው። ስለዚህ በኃይል የመጣ ጦርነት ነው። ከዛ ያ ለመከላከል ነበረ ትልቅ የትግራይ ህዝብ ስለዚህ ትጥቁ መፍታት ያለበት ሰላሙ በአስተማማኝ የሚተገበርበት ሁኔታ ከተፈጠረ በኋላ ነው ትጥቅ መፍታት ያለበት። ስለዚህ ትጥቅ መፈታቶ መጨረሻ መምጣት ያለበት ጉዳይ ነው። ወይዘሮ አበባ ይርጋው የተባሉ ስላሴ ከተማ በጦርነቱ ምክንያት ተፈናቅለው እንደመጡ የገለጹ በበኩላቸው እንግዲህ ሰላም ድርድር ሰምተናል። የትግራይ መንግስት ምንም ያለው ነገር የለም፣ መግለጫ እስከሚሰጥ እየጠበቅን ነው። እኛ የሰላም እርምጃ እኛ ደስ ብሎናል። ሰላም ነው የምንፈልገው፣ ለሰላም ነው የታገል ነው። ህገ መንግስት ይከበር ነው የእኛ ጥያቄ፣ መጀመሪያም ያ ነው። አሁንም ህገ መንግስቱን ይከበር ነው። ያ ህገ መንግስት ከተከበረ እኛም መብታችን ለመብት ስከታገን በህገ መንግስት የተቀመጠ የመብት አንቀጾች አሉ። እነሱን ካሉ እኛም ያ ሰላም እንቀብለዋለን። መንግስትን ባደረገው የሰላም ድርድሩ የራሱ ይኖረዋል። የውስጥ መግለጫ ሲሰጥ ግን እኛም የግድ ለትግራይ ህዝቡ ይጠቅማል ብለን እናስባለን። ወንጀለኛ መጠየቅ አለበት። ሁለት ዓመት ሙሉ በጦርነት ነው ያለነው። ልማት የለም፣ ፋብሪካ የለም፣ ሕክምና የለም። የሁሉ መሰረተ ልማቶች ወድመዋል። ይሄ ሲወድም ግን ተጠየቅ አካል መኖር አለበት። ያ ልማት እንመልሰዋለን። ሰላሙን ድርድሩን ይቀድማል። የግድ የግድ ነው። አብረን የሰራ ነው አብረን እናደማለን የሚል ካለም እንቀበለዋለን ያ ሰላም። ስለዚህ ሌሎች ወራሪ ሀይሎች እንደነ ሻዕቢያ አይነቶች ግን እንዲጠየቁልን እንፈልጋለን። እኛ መንግስት የኢትዮጵያም ያ ተቀብሎ ለሻዕቢያ አንድ እርምጃ መውሰድ አለበት ብዬ አስባለሁ። መውጣት አለበት ከሀገራችን። ምክንያቱም ንብረታችን ዘርፎታል፣ ሰው ተገድለዋል እኮ በቃ ይሄንን ታይቶ የኢትዮጵያ መንግስትም ይሁን የትግራይ መንግስት የሚያወጡት ውሳኔዎች እንግዲህ በጽናት እኛም እንጠብቀዋለን። ተክለ ብርሃን ገብረ ክርስቶስ የተባለ አስተያየት ሰጪ በበኩሉም የሰላም ድርድሩ በኔ እይታ በጣም አሪፍ ነው፣ ጥሩ ነው ብዬ ነው የሚያስበው ማለት ነው። ማለት ሰላም ከሁሉም በላይ ጥሩ ነው። ምክንያቱም ጦርነት የሰው ህይወት ይጠጥፋል፣ ንብረት ያውድማል። ስለዚህ ኢኮኖሚ ጠቅላላ ያጠፋል። ስለዚህ ሰላም ድርድር መካሄድ በጣም ጥሩ ነው ብዬ ነው የማስበው። የትግራይ ህዝብ በዚህ ጦርነቱ ከተጀመረ አንስቶ ያው ድፍን ሁለት ዓመት ምንም አይነት ሰርቪስ የለውም፣ ምንም አይነት ባንክ የለውም፣ ምንም አይነት በቃ የምትጠቀምበት ነገር የለም፣ ዝግ ነው። በዛ ላይም ብዙ ጾታዊ ጥቃት፣ ብዙ ሀፍት ወድሞበታል፣ በባዕድ ሰራዊት ተደፍረዋል። ስለዚህ ያው ሁሉ ካሳ መደረግ አለበት። ለትግራይ መንግስት ምንድን ነው ብዙ ግራ የተጋባ ህብረተሰብ ስላለ በአስቸኳይ መግለጫ መስጠት አለበት ወይም መብራሪያ ህዝቡ የተደረገ እርቅ በምን መልኩ፣ በምን ሁኔታ ነው ለትግራይ ህዝብ ምን አድቫንቴጅ አለው፣ ምን እንትን አለው የሚለው ይሄም በመግለጫ መገለጽ አለበት ማለት ነው። ጎይቶም ወልደ ጊዮርጊስ የተባለ ሌላ አስተያየት ሰጪ በበኩሉም ሰላም መሆኑ ያው አብዛኛው የትግራይ ህዝብ ደስተኛ መሆኑን እየተገነዘብኩት ያለው ሁኔታ ነው። ሰላም ያው ዊን ዊን ነው፣ ሁሉም ለሁሉም አሸና ሁሉም በአሸናፊነት የሚወጣበት ስትራቴጂ ነው። ሲጀምርም ያው ሁላችን እንደምናውቀው የትግራይ ህዝብም ትግራይ መንግስትም ከሁለት ሺ አስር ዓመተ ምህረት ጀምሮ የሰላም ፍላጎት እንደነበረው በተለያዩ ሚዲያዎችና ኮሚኒኬሽን ሚዲያዎች ሲገልጽ እንደነበረ ይታወቃል። ይሄ እንደሚታወቀው የነበረ መንግስትና በትግራይ ክልል አስተዳደር የነበረ ልዩነት ህገ መንግስት መሰረት ተደርጎ መፍትሄ እንዲደረግለት ሲጠይቅ ነበር። ከብዙ ጥፋትና ከብዙ እልቂት በኋላ ወደዚህ ደረጃ መምጣቱ ሰኛ ነኝ። የኤርትራ ጉዳይ በዚህ የሰላም ማዕቀፍ ላይ ግልጽ የሆነ ነገር አልተቀመጠም። ኤርትራ በማይመለከታት ጦርነት ገብታ ለትግራይ ህዝብ ላለፉ ሁለት አመቶች ብዙ በደልና ብዙ ስቃይ ሲያደርሱ እንደነበረ የአለም ህዝብ ያውቀዋል። ስለዚህ የኤርትራ ጉዳይ ከዚህ ሰላም ድርድሩ ማዕቀፍ ምን አይነት ሁኔታ እንዳለ በግልጽ ቢቀመጥና ኤርትራ ለፈጸመችው በደልና ላደረገችውን ጥፋት በዓለም አቀፍ ህግ ተጠያቂ የሚሆንበት ማዕቀፍ ቢቀመጥና ተገቢ የሆነ ቅጣት ቢያገኙ የተሻለ ይመስለኛል። መሰረቱ ያው የሰላም ሂደቶቹ ተጀምረዋል። ዘላቂ እንደሚሆንም ተስፋ አለኝ። እንደሚታወቀው ግን ላለፉ ሁለት ዓመቶች የትግራይ ህዝብ ብዙ ግፍና በደል ሲደርስበት ነበር። ብዙ ሙተዋል፣ ተፈናቅደዋል፣ ብዙ ኢንስቲቲዩሽኖችን ተዘርፈዋል። እንዳለ የወደሙ ኢንስቲቲዩሽኖችን እንዳሉ ይታወቃል። ስለዚህ መጀመሪያ ያለበት ተፈናቀለ ህዝብ ወደ ነበረበት ቦታ እንዲመለስ ቢደረግ አንድ። ሁለተኛው ደግሞ የተዘረፉ ንብረቶች፣ የወደሙ ኢንስቲቲዩኖችን በተገቢ ሁኔታ ወደ ነበሩበት ሁኔታ የሚመለሱበትን የኢንፍራስትራክቸር ስራዎችን ቢሰሩ አሜሪካ ድምጽ ሙልጌት አጽባሀም መቀለም በዚህ በዩናይትድ ስቴትስ ኔቫዳ ላስ ቬጋስ የሚገኘው አዲሱ ዘጋቢያችን ፍሬውብሸት ያሰባሰባቸውን ያሰባሰባቸውን አስተያየቶች እናስደምጣችኋለን። በደቡብ አፍሪካ ፕሪቶሪያ ሰሞኑን የተደረሰውን የሰላም ስምምነት አስመልክቶ ከተለያዩ የዓለም ክፍሎች በርካታ አስተያየቶች እየተሰጡ ይገኛሉ። ስምምነቱ በትግራይና በአጎራባች ክልሎች እንደዚሁም በተለያዩ የሀገሪቱ ክፍሎች ሰላም፣ ጸጥታና መረጋጋት እንዲሰፍን የላቀ አስተዋጽኦ አለው ሲሉ በኔቫዳ ላስ ቬጋስ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ አስተያየቶቻቸውን ያጋሩናል። በቅድሚያ በግል ስራ የሚተዳደሩና በተለያዩ ማህበራዊ ጉዳዮች ላይ በተሳታፊነታቸው የሚታወቁትን ወይዘሮ ህይወትን ላስቀድም። በመጀመሪያ ድምስደት ሰጠኝ፣ አመሰግናለሁ። እንደ አንድ ዜጋ፣ አንዳንድ ኢትዮጵያዊ ሰላም ወዳድ ኢትዮጵያዊ፣ ይሄ ድርድር ወደ ሰላም መምጣቱ የሁላችንም ደስታ ነው። ጦርነት ጠቃሚ አይደለም። ስለዚህ በዚህ ሰላም ሁላችንም ደስተኞች ነን። ግን ዞሮ ዞሮ የንጹሃን ደም ፈሷል። አሁን ድርድሩ ነጥቦች የሚያሳዩት የኢትዮጵያን ጥያቄ ነው። ህወሓትስ ምንድን ነው የጠየቀው? ምንስ የተፈቀደለት የሚሉትን እስካሁን አላየንም። መንግስት እንግዲህ የሚሰራውን ነገር ያውቃል። ከዚህ በኋላ ደግሞ በመቀጠል እንደ ሰላም ሰላም መቅደም አለበት። ከዛ በኋላ ደግሞ በመቀጠል ለወንድሞቻችን የንስሀን ደም፣ ለተሰርነው ንብረት ሀገራችን ላጣቱ ነገር ተጠያቂ የሆኑት አመራሮችን የህወሓት አመራሮች ወደ ህግ ቀርበው የምናሄዱበትን ነገር መንግስት እንደሚያመጣ እርግጠኛ ነኝ። ግን በመጀመሪያ ሰላም በመሰኑ በጣም ደስተኛ ነኝ። ወደፊት ምንድን ነው ይጠበቃል ብለው የሚገምቱት? የትግራይ ህዝብ ወንድማችን ናቸው። ተዋልደናል፣ አብረን ኖረናል። አሁንም በኢትዮጵያዊነታቸው ቀጥለው የጠፋው ንብረት ተተክቶ ትምህርት ቤቶች ጀምረው ስራዎች ተከፍተው ንግዶች ተጀምረው የተከሰተው ዳሜጅ ተስተካክሎ እንደ ሀገር ሰላም ቀጥሎ በሰላምና በፍቅር እንድንኖር ነው። ሌላው በላስ ቬጋስ ነዋሪ የሆኑት አስተያየት ሰጪ አቶ ጂክሳ እስጢፋኖስ ይባላሉ። ፌዴራል መንግስትና ህወሓት የሰሜን ኢትዮጵያን ግጭት በዘላቂነት ለማቆም የደረሰበት ስምምነት የሚደነቅ ነው ሲሉ አስተያየታቸውን አጋርተውናል። አመሰግናለሁ አቶ ፍሬው ለዚህ ደት ስለሰጠኝ። ጦርነት ሁላችንም እንደምናውቀው አውዳሚ ነው። የጦርነት ትንሽና ትልቅም የለውም። እንኳን ለእኛ ለደሀገር ይቀርና አሜሪካንም ለዩሮፕም ጦርነት ጠቃሚ እንዳልሆነ ከጦርነት በኋላ የሚደረጉ ችግሮች እና የምናያቸው የኑሮ መወደድ ሁሉም ነገር ከጦርነት ጋር የተያያዘ ነገር ነው። ትልቅ እንኳን ኢኮኖሚ ያላቸው ሀገሮች ጦርነት ከምን ያህል እንደሚጎዳቸው ይታወቀ ነው። እንደ ማንኛውም ሰላም ወዳድ ሰው እውነት ስለ ዲቴይሉ መቼም ፖለቲከኞች እና እንትን ያሉት ሊያቁ ይችላሉ። ብዙ ዲቴይል ውስጥ ገብቼ ለመናገርም ብዙም አላነበብኩትም። ግን እንደ ማንኛውም ሰላም ወዳድ ኢትዮጵያዊ ይሄ ነገር በጣም ደስ ብሎኛል በእውነቱ ሁለቱም ወገኖች ጠረጴዛ ዙሪያ ላይ ቁጭ ብለው ይህን ጦርነት አውዳሚ መሆኑን ተገንዝበው ምንም እንኳን ብዙ ሰው ቢያልቅም ብዙ ንብረት ቢጠፋም የብዙ ሰው ቤትም ቢጎሳቆልም መቼ ምስላት ላይ ለማለት ነው እና ይሄ ነገር እዚህ ደረጃ መድረሳቸው ደስ የሚል ነገር ነው። ሌላው አሁን እኔ በጣም ኮንሰርን የሚያደርገኝ ምንድን ነው ከሁለቱም ወገን የሁለቱም ደጋፊ የተባለው ሁሉም በዚህም በኢትዮጵያ በኩልም ባለው በህወትም በኩል ባሉት እንትኖች ሰላም ድርድሩ ከተደረገ በኋላ ይሄ አሁን አንዳንድ የመበሻሸቅ እንደዚህ ይሄ ተደርጓል ይሄ ተደርጓል የፖለቲከኞች እርስ በርሳቸው የሚያደርጉት ነገር እሱ እሱ በተለይ በሚዲያ በአሁኑ ሰዓት የሚዲያ ዘመን ነው እና ይሄ አንዳንድ ሰዎች ገንዘብ ለመስራት የሚጠቀሙበት ሰውን እንደገና እርስ በርስ ማጣላት እና ያ ነገር ትንሽ ይቀር እና ድርድሩ ምናምን ያለ ይመስለኛል መሰለኝ። ሁለቱም ወገኖች ትንሽ ቶን ዳውን እንዲያደረጉ ምናምን የተነገራቸው ይመስለኛል። እና ያ ነገር ቢታሰብበት፣ እኔ በተለይ እሱ ነው የምለው ምክንያቱም ይህ የእርስ በእርስ ብሽሽቁ ምክንያቱም አይተነዋል በዚህ በሁለት አመት ውስጥ ምን ያለት ብዙ ነገር እንደተደረገ። ስለዚህ ይሄ ነገር ነው እኔ ትንሽ ኮንሰርን የሚያደረገኝ። በተረፈ በእውነቱ መቼም እግዚአብሔር ልመናችን ሰምቶ የጦርነት እንዲቆም መደረጉና መስማማታቸው ደስ ይለኛል። ተከታዩ አስተያየት ሰጪ አቶ ዮናታን ይባላሉ። የቬጋስ ነዋሪ ናቸው። አመሰግናለሁ። ፍሬው ፍቅር በመውለዱ በጣም ደስሞኛል ምክንያቱም ባለፈው ሁለት አመት ከሞላ ጎደል ጦርነት የሁላችንም ጊዜ አንቋርቷል። በዛም ይሁን በዚህ ሁላችንም የገፈቱ ቀማሽ ሆነናል። ብዙዎቻችን የምናቃቸው በቅርብ የምናውቃቸው ኢትዮጵያ ተወላጆች ሰዎችም፣ በአዲስ አበባ ያሉትን በዚህ ነገር ምን ያህል እንደተጎዱ እናውቃለን። ኮሚኒኬሽን እስከ ማጣት በዚህ በጦርነቱ ምክንያት ደግሞ የኑሮ ውድነቱ ምናምኑ ብዙን ነገር ቀምተነዋል፣ ተገፍተነዋል ግን ይሄ ሁሉ አሁን አልቆ ፍቅር በመውገዱ በጣም በጣም በጣም ደስ ብሎኛል። እንደገና ደግሞ ለወደፊት አሁን በኋላ ላለው ጊዜ ደግሞ ወደፊት ስንመለከት ደግሞ ሰላም ይሆናል፣ ሰላም እየመጣ ነው ብለን መናገራችን እና መሰንበያችን ሁሉ ነገር የመጣ ማወቅ ራሱ ለአእምሮ ሰላም ማግኘት ራሱ በጣም ደስ የሚል ነገር ነው እና ይሄ በመሆኑ በጣም ደስ ብሎኛል። የጦርነት አስከፊ ገጽታው በሰላማዊ ሰዎች ላይ የሚያስከትለው እልቂት፣ ስደት፣ መፈናቀል፣ ረሃብ እና ጥማት፣ የተለያዩ ሰብአዊ መብት ጥሰቶች፣ እንደዚሁም የመሰረተ ልማት ውድመት በጥቅሉ የሚጠቀሱ ሲሆን፣ ሁለቱም ወገኖች ጦርነቱን ለማቆም የደረሱበት ስምምነት ያስደሰታቸው መሆኑን በቬጋስ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ በሰጡት አስተያየት ገልጸውልኛል። ለአሜሪካ ድምፅ ፍሬው ብሸት ነኝ፣ ላስ ቬጋስ። ወገኔ ከሁለት አስርተ ዓመታት በላይ ኢትዮጵያውያን ቤተሰቦችን በትምህርት በጤናና በመጠለያ አቅርቦት ረገድ ሲደግፍ የቆየ የትውልደ ኢትዮጵያውያን ተቋም ነው። መቀመጫውን በሰሜን አሜሪካ ያደረገው ተቋም ከሰሞኑ ሃያ ሁለተኛ ዓመቱን በተለያዩ ዝግጅቶች አክብረዋል። ዝግጅቱን ታድመን ከአዘጋጆቹ ጋር ተጫውተናል። ይህ በርከት ያሉ ትውልደ ኢትዮጵያውያን ዓመት ጠብቀው ከሚታደሙባቸው የሰብአዊነት ምሽቶች መካከል አንዱ ነው። የዚህ ልዩ መርሃ ግብር አዘጋጅ ከሰሞኑ 22 ዓመቱን የደፈነው ወገኔ የኢትዮጵያውያኑ ፋውንዴሽን ነው። የዛሬው ምሽት የርኅራሄ ምሽት ተብሎ ተሰይመዋል። ለምን ይሄ ስያሜ የተሰጠው? የተቋሙ አጋር መሥራችና ኃላፊ ኒኒ ለገሰ ይህንን የርኅራሄ መንፈስ ያልነው ርኅራሄን ለኢትዮጵያዊን አዲስ ነገር አይደለም። ርኅራሄ ከትውልድ ወደ ትውልድ የመጣ አቅም ያጡ ኢትዮጵያኖች ሁሌ ሌላውን ሲደግፉ፣ ሲረዱ የኖሩ ናቸው። አዲስ አይደለም። ግን አሁን ደግሞ በገጠመን ቀውስ ላይ ሰውም ልቦናው እንዲሰበሰብ ለሁሉም ነገር ልቡ ክፍት ሆኖ አስተሳሰቡ ሰፋ ብሎ መንፈሱን አረጋግቶ በቅንነት መረዳት ያለበትን ሰው እንዳይረሳ እንዲረዳ ልቡን እንዲከፍት ነው የርኅራሄ ምሽት ያልነው። ምክንያቱም እኛም የአቅማችንን ስናደርግ ተስፋ ላጡት እንባቸውን የምናብስበት ህይወት ቆርጠው አለ አይደለም በህይወት ጫና በዓለም ዙሪያ ነው። ለነገሩ ህይወት የከበደው ለነሱ ብቻ አይደለም። ግን ዝቅተኛ ህይወት ውስጥ ያሉ ደግሞ ዘመዶቻችን ወገኖቻችን ከዛ እንዴት ይላቀቁ የሚለው የሁሉም ሰው ርብርቦሽ ያስፈልገዋል። በሰሜን አሜሪካ የሚኖሩ ትውልደ ኢትዮጵያውያንን ከሀገራቸው ጋር በሰብአዊነት ጥሪ በማስተሳሰር ረገድ ስሙ በተደጋጋሚ ይነሳል። ወገኔ የኢትዮጵያውያን ፋውንዴሽን ከመስራቾቹ መካከል አንዷ፣ በአሁኑ ሰዓት ደግሞ የተቋሙ የክንውኖች ዘርፍ ኃላፊ የሆነችው ቀለሙ ወርቅማም ወገኔ የብዙሀንን ሕይወት በመልካም ለመቀየር ያደረጋቸውን ጥረቶች ታስታውሳለች። በጣም ብዙ ቤተሰቦች አንስተናል። ብዙዎች ተምረው በጣም ጥሩ ቦታ ከዶክተር አስተማሪ፣ ሎየር፣ ነርስ፣ ሶሻል ወርከር አፍርተናል። ያልተሳየ ነው። አንዳንድም ያመለጡን አሉ፣ ግን አብዛኛው ጥሩ ቦታ ደርሷልና ብዙዎቹን ከስር ከኮተኮትካቸውና ጥሩ መንገድ ካሳየሃቸው ያንን የፖቨርቲ ሳይክል የመስበር ችሎታ አለን እና ያንን በማድረጋችን ወገኔ በጣም በጣም ሰክሰስፉል ነን። ምክንያት ተመልሰን ስናየው ከመንገድ አንስተህ ከሱቅ ደረቴ አንስተህ ዶክተር ሎየር ማድረግ ቀላል ነገር አይደለም፣ እና ይሄ ለእኛ ትልቅ አኮምፕሊሽመንት ነው። ልጆቹንም ደግሞ ልክ እንደራሳችን ልጆች ነው የምናያቸው። ልክ ልጆቻችን ትልቅ ደረጃ እንደደረሱልን ነው የምናየው እና በጣም እንዲሁ ይህን ያክል የኢትዮጵያን ችግር ቀርፈናል ማለት አልችልም፣ ግን የተቻለንን በአቅማችን መቶ ፐርሰንት ሰጥተን ብዙ ቤተሰብ ላይ ለውጥ አምጥተናል። የወገኔ ፋውንዴሽን ባዘጋጀው የርኅራሄ ምሽት ላይ ተቋሙ በዓመት ውስጥ ያሳካቸውን ክንውኖች ለታዳሚዎች አቅርበዋል። በሰብአዊ መርሃ ግብሮች ተጠቃሚ የሆኑ ቤተሰቦች ምስክርነት ተሰምተዋል። ይህ ምሽት ያለፈው ስኬት ብቻ የተወራበት አይደለም፤ የመጪ ዘመን የመደጋገፍ ግቦችም ይፋ ተደርገውበታል። ቀለም ወርቅ ማም በድጋሚ በዛሬው ዕለት አክቹዋሊ በጣም ማድረግ የምንፈልገው ወደ ከሰላሳ የሚበልጡ አዲስ ቤተሰቦች ግለሰቦች ሳይሆኑ፣ ቤተሰቦች አንስተናል እና ለነሱ ስፖንሰር ብናገኝ ለእኛ ትልቅ አኮምፕሊሽመንት ነው። እነዚህ ቤተሰቦች በጣም የተቸገሩ የኑሮ ሰቆቃ የያዛቸው፣ ልጆቻቸውን ማሳደግ የከበዳቸው በጣም በቃ ጨለማ የሆነባቸውን ቤተሰቦች ብርሃን ማሳየት ነው የዛሬ ፍላጎታችን እና አም ሹር ደግሞ ሰክሰስፉል ሆነን ለእነዚህ ቤተሰቦች ስፖንሰር አግኝተን አንስተናቸው ልጆቻቸውን አስተምረን ጥሩ ቦታ እንደምናደርሳቸው ምንም ጥርጥር የለኝም። ያለፉት ሁለት ዓመታት በኢትዮጵያም ሆነ በመላ ዓለም ላይ ፈተና ይደቀኑ ነበሩ። ይህ ፈተና ከሁለት አስርት ዓመታት በላይ ኢትዮጵያውያንን በማስተሳሰር በትምህርት በተሻለ መጠለያ አቅርቦትና ድህነት ቅነሳ ዙሪያ የተቻለውን ርብርብ ሲያደርግ ለቆየው ተቋምም ተጨማሪ ኃላፊነቶችን እንደተወ የተቋሙ ኃላፊ ንሚ ለገሰ ትናገራለች። እኛ ወገኔ በውጭ ባለውም ውስጥ ባለውም እምነት መግዛታችን ነው። አቅም የገንዘብ አቅም ወይ ሀብት ያለው ድርጅት ሆኖ አይደለም፣ ግን አክብሮት ያለው እዚህም ያለውን ኢትዮጵያዊ አክብሮ እዛም ያለ የተጎዳ ወድገናችንን አክብሮ ያለ ነው እና ይሄ ጫና ሲመጣ፣ ሁላችንም ያገባናል። የአገር ጉዳይ ነው። የእኔ ማንነት መግለጫ ኢትዮጵያ ናት እና ኢትዮጵያ ስትደማ፣ እኔም እደማለሁ። እሱን በሚመለከት የአቅማችንን ባለን ባጀት ቤተሰቦች እያስተዳደርን ግን እሱም ደግሞ አይበቃም። ዝም ማለት የለብንም ብለን መድኃኒቶች እያሰባሰብን በብዙ ቮለንቲሮች ልከን ግጭቱ በተጋጋለ ጊዜ የተለያዩ ሆስፒታሎች እንዲደርስ ዊልቸሮች እንዲደርሱ አፋር አካባቢ ለፈራረሱ ቤቶች ደግሞ ትልቅ ስራ በሚሰሩ በወይዘሮ አስቴር በኩል የተወሰነ እገዛ እንዲደረግ ያን ያንን ከመንገዳችን ወጥተን የሀገር ጉዳይ ነው። የሁላችን እናት አንድ ናት እና እሷ ላይ ለመድረስ ያደረግነው ትንሽ ለየት ያለ ጫና ነው። ግን ለሁሉም የመጣ ስለሆነ በጋራ እንወጣዋለን። እየተዋጣ ነው። ምነው እንላለን። በተለይ ኢትዮጵያውያንን የሚመለከቱ ተቋማትና ማህበራት ከአንደኛው ዓመት ወደ አንደኛው ለመሸጋገር በእጅጉ ሲቸገሩ በሚታዩበት ሰሜን አሜሪካ ሴቶች በአብይ አመራር ሰጭነት የሚሳተፉበት የወገኔ ተቋም 22 ዓመታትን ማሳለፍ ችሏል። የተቋሙ ተጽዕኖ ፈጣሪነትና ጥንካሬ ምንጩ በመስራቾቹ መካከል ያለው መናበብና መግባባት እንደሆነ የነገረችን ደግሞ ከመስራቾች መካከል አንዷ የሆነችው የተቋሙ የልማት ጉዳይ ኃላፊ ኤልሳቤጥ አፈሳ ናት። አንደኛ ነገር ስንጀምር ጓደኛሞች፣ የልጅነት ጓደኛሞች ነን ጀመር ነው እና በጣም እንተዋወቃለን። ድክመታችን እናውቃለን ምን ጥሩ ነገር እንደምንሰራ እናቃለን። ደግሞ ሁልጊዜ ተቻችለን ከህፃንነት ጀምረ ያለ ሂደት ሁልጊዜ ማን ምን እንደሚሰራ እናቃለን እና በቃ በፍቅር በመረዳዳት በመቻቻል ስለኖርን ምንም ነገር የሚያዳግተን ነገር የለም እንደዛ ለማድረግ አሁንም ደግሞ የጨመርናቸውም ሰዎች አብረው ያሉትም እንደዚሁ አብረውን በዚህ በሂደት ያገኘናቸው ሰዎች በጣም ጥሩ ሜምበሮች ናቸው። ስለዚህ አንዳንድ መሰናክሎች ቢገጥሙንም ወዲያው በቃ እኔ በልጥ፣ አንቺ ትበልጭ። ዋናው ደግሞ አላማችን የእኔና የሌላ ሰው መጋጨት ሳይሆን አላማችን ምንድን ነው? ለነገሩ ተጋጭተናል። ሁልጊዜ በመነጋገር እናምናለን መቻቻል እናምናለን። ሁል ጊዜ አላማችን የአንደኛውን አንደኛውን እንከተላለን ማለት አይደለም፣ ግን ለማስተማመን ይሄ ትክክል ካልሆነ እንደዚህ ብናደርገው እያለን ሰላም መንገድ ለመፍጠር ሁል ጊዜ የምንሞክረው እግዚአብሔር ይመስገን ደግሞ በሙሉ በጣም ወርቅ የሆኑ ምንጦች ናቸው። አብሮ መጓዝ የሚችል በገና ኢትዮጵያ ውስጥ ለሚያደርጋቸው ቤተሰብ ተኮር መርሃ ግብሮች ድጋፍ የሚያገኘው በዋነኝነት በውጭ ሀገራት ከሚገኙ ትውልድ ኢትዮጵያውያን ነው። የዲያስፖራው ድጋፍና ክትትል ለተቋሙ ጉልበት እንደሆነ ኤልሳቤት ታውሳለች። ያለ እነሱማ እኛ ምንድን ነው እኛ እዚህ ያለ ነው እንደው መሳሪያ ሆነን ነው እንጂ ሁልጊዜ ከእነሱ በሚመጣው ገንዘብ፣ በሚመጣው እርዳታ፣ በሚመጣው ፍቅር፣ በሚመጣው ምክር ሁሉ ነገር በሰው ላይ ነው የተመሰረተው። አንደኛ የእኛ ድርጅት ትንሽ ለየት የሚያደርገው? በእኛው ሰው ላይ የተመሰረተ ነው። ሌላ እርዳታ አይደለም የምንጠብቀው፣ ከሌላ ሀገር ዜጋ አይደለም የምንጠብቀው። እኛ ራሳችን ለራሳችን እንደምንበቃ የምናሳይበት ነው ብለን የተነሳ ነው። ኢትዮጵያዊ ኢትዮጵያዊ እኮ አይተባበርም ኢትዮጵያዊ እኮ አንድ ነው ምናምን የሚሉ ነገሮችን ከህሊናችን እንድናወጥ። ኢትዮጵያዊ ደፍነት ሊተባበራል። ኢትዮጵያዊ ልቡን አንድ ላይ ካደረገ ምንም የሚያግደው ነገር የለም። ድር ቢያብር አንበሳ ያስር እንደምንለው፣ እኛ ተባብረን ይህንን ነገር ምሳሌ ናት። ይህች ትንሽ ጠብታ ናት፣ ህይወት ላይ ግን ትልቅ ምሳሌ ነው። የእኛ ሰው ካመነብን ከተባበር አብረን ብዙ ሰዎች አሉ፣ ጥሩ ጥሩ ስራ ያላቸው፣ ጥሩ ጥሩ ልብ ያላቸው ብዙ ነገር ሊያደርጉ የሚችሉ ነገር ግን ሁሉም በየቤቱ ለማድረጋችን ብቻው፣ ትብብር ያስፈልጋል፣ ቅንብር ያስፈልጋል። ስለዚህ እኛ እንደ መሳሪያ ለማቀነባበር ነው እዚህ ያለ ነው እና እነዚህ ሰዎች ከልብ አመሰግናቸዋለሁ። ለምታደርጉት ነገር፣ ለምትመክሩ፣ ለሚተባበሩት ሰዎች ሁሉ ኃይለኛ ምስጋና ማቅረብ ፈልጋለሁ። በእኔና በቦርድ ሜምበሮች፣ እንዲሁም በወገኔ ቤተሰቦች ስም ሆኜ ከፍ ያለ ምስጋና ላቀርብላቸው እወዳለሁ። ወገኔ በዘረጋቸው መርሃ ግብሮች ውስጥ ትውልድ ኢትዮጵያውያን ታዳጊዎችን በተለያዩ ዘርፎች ያሳትፋል። በዚህ ምሽትም ለቀጣይ ዘመን ክንውኖች የሚሆን ገንዘብ ማሰባሰብን ጨምሮ በተለያዩ እንቅስቃሴዎች ውስጥ ተሳታፊ የሆኑ ታዳጊዎች ምስጋና ቀርቦላቸዋል። የወገኔ የርኅራሀይ ምሽት ከመጠናቀቁ በፊት ተጨማሪ የገቢ ማሰባሰቢያ ዝግጅቶች፣ የማስገንዘቢያ አፍታዎችና አዝናኝ ትርኢቶችም ተከናውነውበታል። ለአሜሪካ ድምፅ ለተጠናቀረው ዘገባ ሀብታሙ ስዩም ዋሽንግተን ዲሲ አድማጮቻችን፣ ለምሽቱ የያዝንላችሁ ዝግጅቶች እነዚህ ነበሩ። አብራችሁን ስለቆያችሁ በእጅጉ እናመሰግናለን። ከድምፅ መሐንዲሳችን ንጉሥ ታምሬና ከዕለቱ ዋና አዘጋጅ ቆንጅታየ ጋር በመሆን ሀብታሙ ስዩም